አመሰግናለሁ። በምህረት የማነን እባላለሁ። የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር ነው። በመጀመሪያ ፈንቅል የተባለው የወጣቶች እንቅስቃሴን እነማን መሰረቱት እንዲመሰረትስ፣ መነሻ የሆነው ምክንያት ምንድን ነው የሚለውን እስቲ ያብራሩልን። እንግዲህ ፈንቅል የተመሰረተው ከሁለትና ሶስት አመታት በፊት በማረሚያ ቤት በነበሩ ጓደኞች ማለትም ህወሓት በሰላማዊ መንገድ ስንታገል ወደ ማረሚያ ቤት የወረወረን ጓደኞች ሁለት ሺ ሰባት ሁለት ሺ ስምንት አመተ ምህረት እስር ቤት ላይ ሆነን ኢትዮጵያ ላይ የነበሩ የወጣቶች አደረጃጀት እንደተፋኑ ና ቅሮ ስናል ዚህ አይነት እንቅስቃሴ ያስፈልጋል ብለ እሳቤ ፈንቅል ብለን ተነስተናል ማለት ነው። ኋላ ላይ ግን በየፊናችን ወጣ በዚህ ሀገር ቤት የቀረረው መቀረ መጨረሻ ላይ ከስምንት ወራት በፊት በማህበራዊ ሚዲያ በማሰባሰብ ፈንቅል የተሰኘው የወጣቶች እንቅስቃሴ መስርተናል ማለት ነው። እንግዲህ ለመመሰረት ዋና ምክንያት የሆነው በትግራይ ውስጥ ያለው የህወሀት አፈናዊ አገዛዝ ነው። እንደምታውቀው የትግራይ ህዝብ ለዲሞክራሲ፣ ለፍትህ፣ ለነጻነት ብሎ ስሳ ሺህ ልጆችን ገብረዋል። መቶ ሀያ ሺህ ልጆችን ደግሞ አካል ጉዳተኛ አድርገዋል። ይሁን እንጂ በሰላሳ ዓመታት የህወሀት አገዛዝ ውስጥ የትግራይ ህዝብ ትግል በጥቂት የቡድን ስብስብ ተጠልፏል። የትግራይ ህዝብ ዲሞክራሲ አላገኘም። የትግራይ ህዝብ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ስላልተመለሱ እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን መንቀልን መሰርተናል ማለት ነው። እንቅስቃሴው በትግራይ ክልል ውስጥ የሚፈለገው ለውጥ እውን ለማድረግ በዋነኝነት የሚጠቀምባቸው የትግል ስልቶች ምን አይነት ናቸው? እንግዲህ እኛ የትግል ስልት የምንጠቀመው እንግዲህ የሰላማዊ ትግል ሆነ የፊሲቡል ቫይለንስ የሚባል አይነት ህዝባዊ እምቢተኝነት ማነሳሳት የስራ አድማ ማድረግ የህወሀት የታችኛው መዋቅር ከከፍተኛው የህወሀት አመራር ላይ ግንኙነት በመበጣጠስ ከህወሀት ትዕዛዝ እንዲያፈነግጥ በማድረግ በአጠቃላይ ግን በወጣቶች የተደራጀ ሀይል ህዝባዊ እንቢተኝነትን በመፍጠር በህወሀት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሀትን ይወገዳል ብለን ነው እንደ ስልት የያዝነው። በዚህም በትግራይ ተሞክሮ የማያውቅ ውጤታማ ስራዎችን ሰርተናል። ከተመሰረተ ለምሳሌ ሽሬማ ሐንሳ ላይ ለዘጠኝ ቀን ያክል መንገድ አዘግተናል። ወቆራዊት፣ ወልቃይት ላይ በቅርቡ ደግሞ ውጅራት። ስለዚህ እነዚህ አይነት ትግል አካሄዶች በጣም ውጤታማ የሆኑ ብለን ስላሰብና በኢትዮጵያ ውጤታማ ሆነው ሀያ ሰባት ዓመታትን ሲገዛ የነበረው ህወሀት ከአራት ኪሎ አሽቀንጥሮ የጣለ አይነት የትግል አካሄድ ስለሆነ በዚህ በኩል ነው ውጤታማ የሚሆን ብለን እያካሄድ እንገኛለን ማለት ነው። ዋነኛ እንቅስቃሴያችሁ ማህበራዊ መገናኛዎች ላይ ብቻ መሆኑን የተመለከቱ የፈንቅልን እንቅስቃሴ ውጤታማነት ይጠራጠራሉ። እርስዎ የሚሉትን ለውጥ ለማምጣት የሚያስችል የህዝብ ድጋፍ በክልሉ ውስጥ አለን ብላችሁ ታስባላችሁ ወይ? ቀደም ብለው የተደረጉ እንቅስቃሴዎችንስ በእርግጥ የእናንተው እንቅስቃሴ ነበረ ወይ ያስተባበራቸው? እሺ፣ አመሰግናለሁ። እንግዲህ እንደዛ የሚሉ በማህበራዊ ሚዲያ ብቻ ናቸው የሚሉት እነማን መሆናቸው ይታወቃሉ። ህወሀትና የህወሀት ዲጂታል ወያኔ ተብሎ በሚጠራ በፌስቡክ ላይ ነው። እንግዲህ እኛ በማህበራዊ ሚዲያ ብቻ ከሆንን ለምን ህወሀት ተጨነቀ? ጠዋትና ማታ እኮ አሁን ህወሀት የሚያወራው ስለ ፈንቅል ነው። ጠዋትና ማታ፣ በሳምንት ሁለት ጊዜ የሚያወጣው መግለጫ ስለ ፈንቅል ነው። ስለዚህ እኛ በህዝብ ገብተን መሬት ላይ ወርደን እየሰራን መሆኑን አንዱ ማሳያ ህወሀት ምን ያክል እንደሚፈራ እና ደጋግሞ ስለ ፈንቅል ማውራት ነው። ይህ ብቻ ሳይሆን አሁን በትግራይ ውስጥ ሁለትና ሶስት ነው የተገኙ ወጣቶች ፍንቅል ናቸው ተብሎ ማፈር እና ማሰን ተጀምሯል። ስለዚህ የሚያሳየው ምንድን ነው? ፍንቅል ምን ያክል ከህዝቡ ተቀባይነት እንዳለው እና በእርግጠኝነትን ከማህበራዊ ሚዲያ ወጥተው በተግባር ላይ እየታገለ መሆኑን አንዱን ማሳያ ነው የሚል ሀሳብ ነው ያለን። አቶ ይማነህ፣ የትግራይ ብሔራዊ ክልል መንግስት የፌዴራሉ አስተዳደር በክልሌ ውስጥ ሰላም እንዳይኖር እየሰራ ነው ሲል ይወቅሳል። የህወት ደጋፊ የሆኑ አንዳንድ ጦማሪያን ደግሞ ፈንቅልም በፌዴራል መንግስቱ ድጋፍ የሚደረግለት ጸረ ሰላም ቡድን ነው ሲል ይወቅሳሉ። በዚህ ላይ ምን አስተያየት አለሁት? እንግዲህ የህወሀት የነበረ ልክፍ ወይም ደግሞ ሱስ ምንድን ነው? ህወሀትን የተቃወመ ማንኛውም ኃይል ጸረ ሰላም ኃይል ነው አሸባሪ ነው ብሎ ታርጋ በመለጠፍ ይታወቃል። በሃያ ሰባት አመታት ታሪክ ያሳያል። ዛሬ ኢትዮጵያ ላይ ገብተው በሰላማዊ መንገድ እየታገሉ ያሉ አንዳንድ የፖለቲካ ድርጅቶች እንኳን ብናይ በፓርላማ ሳይቀር አሸባሪ ናቸው፣ ፀረ ሰላም ኃይል ናቸው ብሎ በፓርላማ ያስወሰናቸው ድርጅቶች ናቸው። ስለዚህ እኛም በሻቢያ ይደገፋሉ፣ በግብፅ ይደገፋሉ፣ በፌዴራል መንግስት ይደገፋሉ የሚል ወሬዎች ይነዛል። ይህ ብቻ ሳይሆን አራት መቶ ሀምሳ ሚሊዮን ብር ከፌዴራል መንግስት ተቀብለው ትግራይን ለማበጣበጥ የሚሰራ ብሎ እስከ ድምፅ ወያነ ትግራይ ቴሌቪዥን እንዲሁም ቲኤምኤች የሚባል ሚዲያ በቅርቡ ዘግበውታል። ግን እኛ ከማንም ጋር ግንኙነት የለንም። እኛ የምናገኘው ሁሉም ድጋፍ የሚደረግልን ከኢትዮጵያውያን ህዝብ ነው ለምን ኢትዮጵያውያን የገራ ጠላታቸው አንድ እንደሆነ ያውቃሉ። እኛም እያስረዳን ነው። ይህ የኢትዮጵያ ጠላት ኢትዮጵያ አንድ እንዳትሆን ከኢትዮጵያ የታሪክ ጠላቶች ጋር አብሮ የሚሰራ ድርጅት ህወሀት መሆኑ ስለሚታወቅ አሁን ያለው ብቸኛ አማራጭ ፈንቅልን መደገፍ ስለሆነ ኢትዮጵያውያን እየደገፉ ነው። የትግራይ ህዝብ እየደገፈ ነው። እኛ ፌዴራል መንግስት የሚደግፈን የለም። ከፌዴራል መንግስት ምንም አይነት ግንኙነት የለም። ያው እንግዲህ ማንኛውም የፖለቲካ ኦር እንቅስቃሴ በሀገር ውስጥ ሲንቀሳቀስ የዜጎች የመጠበቅ ግዴታ የመንግስት ነው። እንደ ፈንቅል አስተባባሪ እንደ ፈንቅል ሊቀመንበር መንግስት የነ ደህንነት እንዲጠበቅ ግዴታ አለበት። ለምን ዜጋ ነኝ። ከዚህ በዘለለ ውጭ ግን በፋይናንስ ይደጎማሉ እንደዚህ ይታገዛሉ የሚባል ያው የቆየ የህወሀት ስም ማጥፋት ካልሆነ በስተቀር እኛ ከፌዴራል መንግስት ምንም አይነት ግንኙነት የለንም፣ የሚል ሀሳብ ነው ያለኝ። በተለያዩ ክልሎች የተለያዩ የወጣት እንቅስቃሴዎች ተፈጥረው ለውጥ ሲያመጡ ተመልክተናል። በዚያው ልክ ደግሞ እነዚህ እንቅስቃሴዎች የተደራጀ አመራር በማጣታቸው የጉዳትና የግጭት መንስኤም ሲሆኑ ታይቷል። ፈንቅል ተመሳሳይ እጣ እንዳይደርሰው ምን አይነት ጥንቃቄ ታደርጋላችሁ? እንግዲህ ለውጥ ሲመጣ የለውጡ አስተማማኝ እስኪሆን ድረስ የተለያዩ ችግሮች እንደሚደርሱ አሁንም እያየን እንገኛለን። በምሳሌ ለውጡ እኳ ቢመጣ በኢትዮጵያ ውስጥ የተለያዩ ሰው አብቀው ሰዎች ተፈጥረዋል። የተለያዩ ሰዎች ከቦታ ወደ ቦታ ከመኖሪያቸው ተፈናቅለዋል፣ ተገድለዋል። ግን እኔ ግን በዚህ ጉዳይ ላይ አንጻራዊ ነው ማለት ነው የምለው። ስለዚህ ምንም እንኳ ችግር ቢኖረውም ከህወሀት አገዛዝ ግን ይሻላል። ስለዚህ እኛም እንደዚህ አይነት ችግር እንኳ ቢገጥመንም ከህወሀት ግን አይብስም። ምክንያቱ ከህወሀት በላይ ዲክታተር የለም፣ ከህወሀት በላይ ገዳይ የለም፣ ከህወሀት በላይ ጨብጫፍ የለም። ስለዚህ ህወሀት ከተወገደ የተወሰነበት ችግር ቢመጣ ግን ደግሞ ከህወሀት አገዛዝ አይብስም። ግን አይብስም ብለን ዝም አንልም። ከነበሩ ለውጦች በመማር ለውጡ አስተማማኝና ህዝባዊ እንዲሆን ከወዲሁ እየተጠነቀቅን ትምህርት እየወሰድን እንገኛለን። በትግራይ ብሔራዊ ክልል ውስጥ የተለያየ መልክ ያላቸው ችግሮች እንዳሉ ይነገራል፣ እንሰማለን፣ እናያለን። ከፌዴራሉ መንግስት ጋር ያለው ፍጥጫም እንግዲህ የራሱ አሉታዊ ተጽዕኖ አለው። በክልል ውስጥ የሚገኙ ችግሮች ይቀረፉ ዘንድ መወሰድ ያለባቸው ሀገራዊ እርምጃዎችና ሀገራዊ ስምምነቶች ምንድን ናቸው ብለው ያስባሉ? እንግዲህ እኛ ላይ እኛ እንደ ፈንቅል አቋም ህወሀት መወገድ አለበት ብለን ነው የምናምነው። በዚህ ጉዳይ ላይ ህወሀት አሁንም ህዝቡን ወደ ችግር ወደ ጦርነት ለማስገባት ጧትና ማታ የጦርነት ነጋሪት እየነገረ የጸጥታ ኃይሉን ሰልፍ እያስያዘ ህገ መንግስትን እየጣቀ እየጣሰ ህገ መንግስትን በማይፈቅረው መልኩ የራሱን ምርጫ ቦርድ አቋቁሞ ወደ ምርጫ እየተዘጋጀ መሆኑ እናውቃለን። ስለዚህ በዚህ ጉዳይ ላይ ህገ መንግስት ሲባል ህገ መንግስት የማስከበር ግዴታ ያለበት የፌዴራል መንግስት ነው። ስለዚህ በዚህ ጉዳይ ላይ የፌዴራል መንግስት በህወሀት ላይ ጫና በመፍጠር ህገ መንግስታዊ ስርዓቱን በማፍረስ በማን አለብኝነት በንቀት እየወሰዱት ያሉ እርምጃ ለኢትዮጵያ አደጋ ስለሆነ ከወዲሁ እርምጃ ቢወሰድና አስፈላጊው እርምጃ ቢያደርግ ነው ጥሪያችን የምናቀርበው የሚል ሀሳብ ነው ያልኩት። አቶ አማኔል አሰፋ የትግራይ ክልል ፍትህ ቢሮ ኃላፊ እና የህወሓት ማዕከላዊ ኮሚቴ አባል ናቸው። ቀደም ብለው በተሰሙት የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ ይማነ ንጉስ አስተያየቶች ላይ ምላሽ እንዲሰጡኝ በማሰብ ከመቀሌ በስልክ አግኝቻችኋለሁ። አቶ አማኔል አስቀድመው በተጠቀሰው ስም የሚጠራ እንቅስቃሴ በትግራይ ክልል ውስጥ የለም ይላሉ። ፈንቅል የሚባል የወጣቶች እንቅስቃሴ በትግራይ ውስጥ የለም። በፈንቅል ስም ፈንቅል ማለት የበጣም የጀግና አየለማሪያ ስም ነው። የትግል ስም ነው። ስለዚህ ያንን ስም በመጠቀም የፌዴራል መንግስት ስልጣን የተቆጣጠረው ኃይል በትግራይ ክልል ላይ ብጥብቅ እና አመፅ ለመፍጠር ሲል ስፖንሰር የሚያደርገው በአዲስ አበባ ያሰባሰባቸው አንድ የተወሰኑ ሰዎች ቅሬታ አለባቸው በወንጀል ከዚህ በፊትም በወንጀል ተከሰው የተፈረደባቸው የመሳሰሉ ሰዎችን አጠራቅሞ በትግራይ ብጥብቅና አመፅ ለማንሳት ያሰባሰባቸው ናቸው። በጣም በሚገርም መልኩ የፌዴራል መንግስት በሕገ መንግስቱ መሰረት በአገሪቱ ሰላምና ደህንነት የህዝቦች ሰላምና ደህንነት የማስጠበቅ የሕግ የበላይነት የማስጠበቅ የዜጎችን መብት የማክበር ግዴታ አለበት። ሆኖም ግን በጣም በሚያሳዝን መልኩ እነዚህ ሰዎች በማሰባሰብ በትግራይ ውስጥ ህጋዊ ባለሆነ መንገድ ብጥብጥ ለመፍጠር ነው። በትግራይ በሰላማዊ መንገድ መንግስትን መንግስትነትን መያዝ አይቻልም። ስለዚህ ህወሀት ሰላማዊ ባለሆነ መንገድ በአመጽ ነው መውረድ የሚችለው የሚል አላማ ይዘው የሚያንቀሳቅሳቸው፣ በፌዴራል ሚዲያዎች የሚያስተዋውቃቸው አላማቸው ምናምን ግባቸውም እዛ ሚዲያዎች እየወጡ የሚነግሩን፣ መሬት ላይ ስትመጣ ምንም የሚባሳ ናቸው። ግን የተለያዩ ነገሮችን ለመስራት የሚፈልጉ ኃይሎች ናቸው። እንቅስቃሴው ሊቀመንበር የሆኑ ሰው አቶ የማነ ንጉስ ይባላሉ። ከራዲዮ ጣቢያችን ጋር በነበረ ቆይታቸው የክልሉ መንግስትን የሚመራው ህወሓትን በሰብአዊ መብት ረገጣና ህገ መንግስታዊ መሰረት የሌለው ምርጫ ለማድረግ በመሰናዳቱም ይከሳሉ። በክልሉ ውስጥ ከፍተኛ የሆነ ቅቡልነት አለን፣ እየተደረጉ ያሉ ህዝባዊ ቅዋሚዎችና መገዳደሮችንም የምናንቀሳቅሰውና የምንመራው እኛ ነን ሲሉ ይደመጣሉ። ማለት በትግራይ የሚደረገውን ምርጫ ህገ መንግስታዊ ነው አይደለም የሚለውን ማለት ለህዝቡ መተው ይሻላል። ህዝቡና ለህዝ ሆኖ ግን እንዳልኩ ይሄ በትግርኛ የሚናገር በፌደራል መንግስት ስልጣን የያዙ ሰዎች ተላላፊዎች ስለሆኑ እነሱ የፈለጉት ማለት የፈለጉትን ማለት ይችላሉ። የአብይ አህመድ መንግስትና አብይ አህመድ ራሱ የሚነግረንን ነገር ነው። እነዚህ ሰዎች ደግሞ በትግርኛ እየነገሩ ነው ያለ በአረብ ሀገር የነበሩ ሰዎች የአረብ ሀገር ስራ ሰርተው የሚያገኙት አዲስ አበባ ቁጭ ነው በመናገር በመሳደብ የሌለ ነገር እንዳለ አስመስለው ለመናገር ደሞዝ የተከተላቸው የሚሰሩ ሰዎች ሌላ ነገር ሊሉ አይችሉም ማለት ነው። ትግራይ ውስጥ በጣም ተቀባይነት አለን የሚሉት ትግራይ ውስጥ ተቀባይነት ካንታቸው አዲስ አበባ ምን ያደርጋል? ትግራይ ላይ ተቀባይነት ያለው ሰው እኮ አዲስ አበባ አይቀመጥም። አዲስ አበባ አይደለም ያለው የትግራይ ህዝብ፣ የትግራይ ህዝብ ያለው ትግራይ ነው። ስለዚህ ትግራይ ውስጥ ሆነው መታገል ነው ማለት ነው። በዛ ኮይነት ህወሀት ከአዲስ አበባ መጥቶ ነው ትግራይ ውስጥ ሆነው የትግራይ በረሃ ውስጥ ገብቶ የትግራይ ህዝብ እየተንከባከበው እየቀመበው እያሳደገው ደርግ ሜታ ነው። እና የትግራይ ህዝብ ተቀባይነት ካላቸው ወደ ትግራይ ህዝብ ድግግ መምጣት አለባቸው፣ እና የትግራይ ህዝብ ምን እንደሚላቸው ምን እንደሚያደርጋቸው ያሉ ማለት ነው። ይሄ ዝም ብሎ ማለት አሁን እኔ እናንተ አጀንዳ ያደረግነው ጉዳይ በዚህ መልኩ አጀንዳ ለማድረግ ካልሆነ በስተቀር እነዚህ ሰዎች በቡድን ደረጃ የሚያሰራ ምንም ቁመና አይላቸው? በሚጠሩበት ስም ለመስራት የሚያችል አላማ ያላቸው ተላላፊዎች ናቸው። ህገ ወጦች ናቸው። የትግራይ ሰላምና ደህንነት የህግ የበላይነትን ለማስተጓጎል የትግራይ ህገ መንግስታዊ ስርዓትን ቻሌንጅ ለማድረግ የተቋቋሙ ተላላፊዎች ናቸው። በዚህ መንገድ ደግሞ እውነቱን ልንገር የትግራይን ክልል እድሜ ልካቸው ነው ያሉትም እድሜ ልካቸው ነው ወይም ስደተኞች ሆኖ እዛው ይኖራሉ። ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል። የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኔል አሰፋንና የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር አቶ የማነ ንጉሥን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ